በስመ ወል ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር የሚወዳችው እግዚአብሔርን የምትወዱ እግዚአብሔር ልጆች እንደምን አደራችው? አምላካችን እግዚአብሔር እችን ዕለት በዕድሜያችን ላይ ጨምሮ እሱ እንድናመሰግነው በዚህ ታላቅ በዓል በቅድስናው ስፍራ ሆነን በረከቱ እንድንቀበል ሁላችንንም በሰላም በፍቅር ስለሰበሰበን እግዚአብሔር የተመሰገነ ይሁን። ይቅር ያለን የወደደን በደሙ ከኃጢአታችን ያጠበን የአባቶቻችን የቅዱሳን አምላክ በዚህ ኃጢአት በነገሰበት ዘመን እኛን ባሮቹን በመንፈስ ቅዱስ ካለንበት ስፍራ ጠርቶ በዛሬው በዓል በረከት እንድንባረቅ እንድንቀደስ ከሀገራችን ከኢትዮጵያ ካሉት ምዕመናን ጋር በመንፈስ አንድ ሆነን ለዘላለም ምስጋናው የማይቋረጥለትን አምላክ እኛም ደግሞ ሳይገባን እንድናመሰግነው ስላደረገ ስሙ ይክበር ይመስገን። ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው የዛሬው ዕለት የትምህርታችን ርዕስ ነው። የዛሬው ዕለት ትምህርታችን መነሻ የምናደርገው ቃል የማቴዎስ ወንጌል ምዕራፍ ሃያ አንድ ቁጥር ዘጠኝ እስከ መጨረሻው የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ ቁጥር አስር የሉቃስ ወንጌል ምዕራፍ 19 ከቁጥር ሃያ ዘጠኝ እስከ ሰላሳ ስምንት የዮሐንስ ወንጌል ምዕራፍ አስራ ሁለት ቁጥር አስራ ዘጠኝ ይሆናል ይህ ትምህርት በተመለከተ ምናልባት ደርሷችሁ ሊሆን ይችላል። የተወሰነች ትምህርቷን የምትከታተሉበትን ጽሑፍ ለማደል ሞክረናል። እንግዲህ የአባቶቻችን የቅዱሳን አምላክ እግዚአብሔር በቀሪው ሰዓት ያስተምረን። አምላካችን እግዚአብሔር ሆማነ ስጋን በተአምራት ሆማነ ነፍስን በቃሎን ትምህርት ሊፈውስ በሥጋ ማርያም በተገለጠ ጊዜ በእስራኤል ምድር አስደናቂ ሥራ ከሠራባቸው ክብሩና ጌትነቱ ከተገለጡባቸው ቀኖች መካከል አንዱ ዛሬ ቤተ ክርስቲያን ሆሳና ብላ የምታከብረው ይቀን። ሆሳና ማለት መድኃኒት ማለት ነው። ይህ የአብይ ጾም የመጨረሻ ሳምንት ሲሆን በዚህ ዕለት በአጠቃላይ የኢትዮጵያ ቤተ ክርስቲያን ባለበት ስፍራ ሁሉ ለምእመናን ፍታትና ጸሎተ ኑዛዜ ይደረጋል። ምክንያቱም ይህም በኋላ ምታወስ ስርዓት ነው። ፍታት ይደረጋል፣ ጸሎተ ኑዛዜ ይካሄዳል። ምክንያቱም ከሰርከ ወሳና ጀምሮ እስከ ትንሣኤ ድረስ ያለው ሳምንት ሰሙነ ሕማማት ተብሎ ይጠራል። በዚህ ከነገ ጀምረን እስከ ትንሣኤ ድረስ ያለው ሳምንት የክርስቶስን ሕማሙንና መከራውን ስለኛ የተቀበለውን ግርፋት ስለኛ የተቀበለውን መንገላታት፣ ስለኛ የተቀበለውን መከራ እያሰብን የምናሳልፍበት፣ የምንጸልይበት ጊዜ ነው። ይህ ሳምንት መከራውን የምናስብበት ብቻ ሳይሆን በመጨረሻው በትንሣኤው የምንቀበለው የድል ብስራት ምን ያህል ታላቅ መንፈሳዊ ዋጋ እንደሆነ ለመረዳት እንቻለን ዘንድ በኦርቶዶክሳዊት ቤተ ክርስቲያን ስርዓት መሰረት ዓመተ ፍዳ ዓመተ ኩነኔ እየተባለ የሚጠራውንም የጨለማውን ዘመን የምናስበው ከነገ ጀምሮ ባሉት ቀናት ነው። ያ የአምስት ሺህ አምስት መቶ የጨለማው ዘመን ምን ያህል ከባድ እንደሆነ፣ ሰዎች በኃጢአት እስራት የወደቁበት ጊዜ ምን አይነት ጊዜ እንደሆነ፣ ሞት የሰለጠነበት፣ ኃጢአት የሰለጠነበት? የሰው ልጆች አምልኳቸው ዋጋ ያጣበት አስጨናቂው ዘመን በክርስቶስ ኢየሱስ ሞትና መከራ ድንቅ ከመነሳቱ አስቀድሞ ምን ያህል የሞት ሥልጣን በሰው ልጆች ላይ እንደነበረ የምናስበው በእነዚህ ቀኖች ነው፣ ወገኖቼ ክርስቲያኖች። ስለዚህ ያ ሳምንት ከያውን ከዚህ ከምሽት ጀምረን ያንን አመተ ፍዳ አመተ ኩነኔ እየተባለ የሚጠራውን ዘመን ስለምናስብ በዚህ ቀን ውስጥ ሰው በድንገት ቢያድ ፍትሃት አይደረግም። ምክንያቱም ዛሬ የሚደረገው ጸሎተ ፍትሃት በዚህ ቀን ውስጥ ለሚያርፉ ሰዎች ጭምር ስለሆነ፣ እኛም የዛሬውን በዓል ከሚመለከተው የመጽሐፍ ቅዱስ ክፍል ውስጥ ጌታችን ኢየሱስ ክርስቶስ ከፈጸማቸው መሠረታዊ ከሆኑ ነገሮች ውስጥ ሦስቱን እንመለከታለን። ተምንባ ከእኔ ጋር ናችሁ ትምህርቱን ለመረዳት ከዚያ አብይ በዓል ለመንፈሳዊ ሕይወታችን ቁም ነገር ይዘን ለመሄድ ያስችለን ዘንድ የትምህርቱ መነሻ የሆነውን የመጽሐፍ ቅዱስ ክፍል ለሦስት ከፍለን እናያል። የመጀመሪያውን ምንባብ ቤተ ፋጌና ቤተ ሳይዳ ብላችሁ ሰይሙት። ቃሉን ከመጽሐፍ ቅዱሳ አልፋ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ፣ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜም የታሰረች አህያ ውርንጫም ከአህያዋ ጋር ታገኛላችሁ። ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይለጧችኋል አላቸው ይላል። ቤተ ፋጌና ቢታንያ አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን የላከባቸው እነዚያ ሁለት መንደሮች በእስራኤል ምድር የተጠቁ ችግረኞች፣ የለት ልብስ የለት ብርስ የሌላቸው ድኾች የሚኖሩባቸው መንደሮች ናቸው። ኑሮ የጐደለባቸው፣ ቀን የጐደለባቸው በቀን አንድ ጊዜ ለመብላት የሚቸገሩ ሰዎች የሚኖሩባቸው መንደሮች ናት። በተለይ በድህነት አረንቋ ውስጥ ወድቀው በድህነት ተጠቅተው የሚበሉትና የሚጠጡት በኑሯቸው ዝቅተኛ የሆኑት ወገኖች የሚኖሩባቸው መንደሮች ናት። በቤተፋጌ ከድህነት የተነሳ ሰዎች ደስታ የላቸውም። ደስ የሚለው ሲበላ ሲጠጣ ነው። ሰው የወደደውን ማድረግ የማይችልበት ሁኔታ ላይ ካለ ሰው ደስታ የለው፣ ሕይወቱ ኑሮ በሐዘን እየተሞላ ይሆናል። በዚያ ሁኔታ ላይ የነበሩ በቤተፋጌና በቢታንያ የሚኖሩ ሰዎች የዕለት ተዕለት ኑሯቸው በድህነት ውስጥ የወደቁ ሰዎች ስለሆኑ ደስታ ቀርተው ሰው ያጡ በፍርሃትና በጭንቀት በሰቀቀን የሚኖሩ ነገ ስልበላ ይሆን ብለው የሚያስቡ ሰዎች ያሉባቸው መንደሮች ነው። እነዚህ ሁለት መንደሮች በዚህ ታሪክ ውስጥ እንዲመዘገቡ የሆኑበት ምክንያት ዛሬ እኔና እናንተ ለምንኖርባት ለዚች ዓለም ምሳሌ ስለሚሆኑ እኛም የምንኖርባት ዓለም ሰዎች የጽድቅ ድሃ ሆነው የሚኖሩባት ዓለም ናት። የቱንም ያህል የሰው ልጅ የሚበላውና የሚጠጣውን ቢያገኝ በኑሮ ብሎትና ምቾት ላይ ሚቀመጥ የእግዚአብሔር እርቅ በኑረው ከጎደለው ደስታ ሚባል የለው። ይቺ ዓለም ቤተ ፋጌንና ቤተ ሳይዳን የምትመስልበት አንዱ መልኳ የእግዚአብሔር ሰዎች በኃጢአት ጥቃት የሚኖሩባት ምድር ስለሆነች በዚህ ምክንያት የእግዚአብሔር ሰዎች ጽርቅን ስለሚራሩ ጽርቅን ስለሚጠሙ ጽርቅን ስለሚታረዙ ይቺ ዓለም ቤተ ሳጌንና ቤተሳይዳን ትመስላለች። እንደ እግዚአብሔር ቃል ስንመለከት መጽሐፍ ቅዱስ የሚያስረዳን የዓለም ወዳጅ ሁሉ የእግዚአብሔር ጠላት ነው ይላል። ወገኖቼ የክርስቲያኑ የዓለም ወዳጅ የሆነ ሁሉ የእግዚአብሔር ጠላት ነው። ምን ማለት ነው? እኛ ዓለም የምንለው መብላት፣ መጠጣት፣ መልበስ፣ የወደዱትን መሥራት፣ የፈቀዱትን ማድረግ በኑሮ ምቾትና ድሎት ተቀማጥሎ መኖር በዚያ ሳቅና ደስታን ማግኘት መዳር፣ መሾም፣ መሸለም አይደለም። መጽሐፍ ቅዱሳችን ዓለም የሚለው ክፉ ሥራውንና ሐሳቡን ነው። ለዚህ ነው ሐዋርያው ቅዱስ ያይቆ ምዕራፍ አራት ቁጥር አራት ላይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? ጌታ የታሰሩ አህዮችን አትፈጥቶ። እነዚያ ምልክተኞች እንዲሄዱ የተላኩባቸው ቢታንያና ቤተሳይዳን የምትመስለው ይቺ ዓለም ዛሬ እኔና እናንተ የምንኖርባን በውስጧ በውጣ በሐሳቧና በስራዋ ስንተባበር በአንድም በሌላ መንገድ የእግዚአብሔር ጥላቶች ነን። እግዚአብሔር ከእግዚአብሔር ጥላትነት ይጠብቀን። አሁን ዛሬ በዓል ነው። የደስታ ቀን ነው። ሆሳዓና ማለት መድኃኒት ማለት ነው። እንኳን የሰው ልጆች ድንጋዮች ተዘመሩበት ቀን ነው። ስለዚህ ደስ ሊላችሁ ይገባል። ምንም እንኳን ማንነታችንን ውስጣዊ ክርስቲያናዊ ሕይወታችንን ስንመለከተው ደስ የማያሰኝ ነገር ቢኖረንም መድኃኒት የሆነ ጌታ መድኃኒት ያለን ኢየሱስ ክርስቶስ ለእኛ ደስታ መጣታት ምክንያት የሆነው የውስጣችንን ርካሽ ነገር የሚያስወግድና የሚቀድስ የሚያከብር አምላክ ስለሆነ ክብር ምስጋና ለእርሱ ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ ያዕቆብ እንዲህ አለ። ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ ዓለምን አትውደዱ፣ በዓለም ያለው ሁሉ ዓለም ዓለምን የሚወድ ሁሉ የእግዚአብሔር ጠላት ሆኖ አለ። እዚዮ ሰው ከሰው ጠላትነት አልፎ የእግዚአብሔር ጠላት ይሆናል። ሰው በሰው ላይ በጠላትነት ከመነሳት አልፎ በአርአያውና በአምሳሉ የፈጠረውን ሰማይና ምድርን በመሃል እጆ የጠበጠውን በሰባት የእሳት መጋረጃዎች ተጋርዶ በቅዱሳን መላእክት ያለ እረፍት ቅዱስ ቅዱስ ተብሎ የሚመሰገነው እግዚአብሔርን የሚጠላ ይሆን በል። የዓለም ወዳጅ ስንሆን ብዙ አይደለም የሚያስፈልገው ብዙ ስሌት የለው። የእግዚአብሔር ጠላት ለመሆን የዓለም ወዳጅ መሆን ነው። የዓለም ወዳጅ መሆን ማለት ደግሞ ሌላ ነገር አይደለም። የዓለም ወዳጅ መሆን ማለት በዓለም ውስጥ ያለው ክቡ ሥራ መውደድ ለዓለም እዙ ሥራ ተባባሪ ሆኖ መገኘት ለዓለም እግዚአብሔር ደስ ለማይሰኝበት ክብሉ ለማይገለጥበት በርኩስ መንፈስ በዲያብሎስ አማካኝነት እየተቀነባበለን በሰዎች አማካኝነት ለሚከናወኑ የዓመጣ ሥራ ተባባሪ ሆኖ መገኘት የእግዚአብሔር ጠላት ሆኖ መገኘት ነው። እግዚአብሔር ከዚህ ጠብቀን። ወገኖቼ ክርስቲያኖች፣ በዚህ አይነት የዓለም ሂደት ውስጥ ያሉት ሰዎች የእግዚአብሔር ፍቅር የላቸውምና የቱንም ያህል በዚህ ዓለም ክብር ዙፋን ላይ ቢቀመጡ ለሰው የሚራራ የሚያዝን ልብ ስለሌላቸው ደም አፍሳሾች፣ ጨካኞች ናቸው። የዓለም ወዳጅ የሆነ ሰው ጨካኝ። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመጀመሪያው መልእክቱ በምዕራፍ ሁለት ቁጥር አሥራ አምስት ላይ ዓለም ወይንም በዓለም ውስጥ ያሉትን አትውደድ። ምን ማለት ነው? ብር አታግኙ ማለት ነው። አትሾሙ፣ አትሸለሙ ማለት ነው። አታግኙ ይሄንን ይወት አትሁ ማለት ነው። ምንድን ነው? መጽሐፍ ቅዱሱ በዓለም ያሉትን አትውደዱም ይለው፣ ምን ይላል? እዚያው ቅዱስ ዮሐንስ በዓለም ያለው ሁሉ እርሱም ይላል እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ካባት ስላልሆነ ማንም ዓለምን የሚወድ ቢኖር በእንዲህ አይነት ሰው ልብ ውስጥ ያባት ፍቅር የለውም ይላል። የአባት ፍቅር የተባለ እግዚአብሔር ነው። በሥጋ ምኞትና አእምሮት የሚኖሩ ሰዎች የእግዚአብሔር ፍቅር ናቸው። እግዚአብሔር በውስጣችን በስጋችን መመራት ስንጀምር ከእግዚአብሔር ፈቃድና አሳብ እንወጣለን። እንዲህ አይነት ሰው የእግዚአብሔር ፍቅር የለውም። ስለዚህ ወገኖቼ ክርስቲያን እነዚያ አህዮች እንዲታሰሩባቸው ታስረውባቸው እንዲቆዩባቸው ያልተፈቀደላቸው እነዚያ ሁለት መንደሮች ቢታንያና ቤተፋጌ ዛሬ እኔና እናንተም ለምንኖርባት ለዚች ዓለም ምሳሌዎች እንደሆኑ ቤተፋጌና ቢታንያ ሰዎች የዚህን ዓለሙን የጠርቅላቅ የፍራን ትርቃቂ በማጣት በድህነት ተጠቅተው የሚኖሩባት መንደሮች ሲሆኑ ዛሬ እኔና እናንተ የምንኖርባት ዓለም ምንም እንኳን የምንለብሰው ልብስ ባናጣ የምንበላውና የምንጠጣው ምግብ ባይጎድንብንም እግዚአብሔር ሐሳቡንና ፈቃዱን ባለመከተላችን ምክንያት በመንፈሳዊ ነገር ድሆች ነን። እግዚአብሔር ደስ በሚሰኝበት እሱ በሚከብርበት፣ በሚገንበት፣ ከፍ ብሎ ሊነግስበት በሚወድበት በጎ ነገር ሁሉ ድሆች ነን። ስለዚህ እነዚያ ሁለት መንደሮች ዛሬ በወሳና ልጅ የምንኖርባትን ዓለም እንድናስተውል ያደርጉ። ሌላው ከዚህ ከመጀመሪያው ምንባብ ክፍል የምናስተውለው በእነዚህ ሁለት መንደሮች ታስረው የነበሩ ስንት አህዮች ናቸው? አሁ እነዚህ የታሰሩ አህዮች እንዲሁ ዝም ብለው በታሪክነት ብቻ አንብበናቸው የምናልፋቸው ሳይሆኑ የእኔና የእናንተን ሕይወት የሚመለከቱ ናቸው። እኛ በቢታንያና በቤተፋጌ ታስረው እንደተገኙት እንደ አህዮቹ ሕይወታችንን በምሳሌነት ትርጉማል። እነዛ በብሪታንያ የነበሩ አህዮች የታሰሩት በገመድ ነው። ከታሰሩበት ክብር ርቀው የቱንም ያህል የለመለመ ሳር ቢያምራቸው፣ ውኃ መጠጣት ቢፈልጉ በእስራት ውስጥ ናቸውና መብላት መጠጣት አይችሉም ልክ እንደ አህዮቹ ዛሬ እኛም ወገኖች የክርስቲያን እኛም በክርስቶስ ክርስቲያን የተሰኘን በወልድ ብሉድ የተሰኘን አባ አባ ብለን እሱን እንደ አባትነቱ ልንጠራ የምንችልበትን የልጅነትን መንፈስ በጥምቀት አማካኝነት ተቀብለን የእግዚአብሔር ልጆች ከተባኑ በኋላ ከማይበረስ ክርስቲያኖች ከተቈጠርን በኋላ ለመንግሥተ ሰማያት እንድንዘጋጅ ከተደረግን በኋላ በለበስነው ሥጋ አማካኝነት ተሸንፈን እግዚአብሔር ደስ የማይሰኝበትን ሥራ ስንሠራ እኔና እናንተም የኀጢአት እስረኞች ነን። የምን እስረኞች ነን? የኀጢአት እስረኞች ነን። ዛሬ በተለይ የምኖርባት ዓለም ብዙዎችን በተለይኛ ኢትዮጵያውያንን በዘረኝነት መንፈስ ዓለም እያሰረችን፣ አንዱ ዘር ሌላውን ዘር በጥላቻ የሚመለከትበት፣ አንዱ ዘር ሌላውን ዘር ከፍና ዝቅ የሚያደርግበት የመንፈስ ስራት ውስጥ ነው። በዚህም ምክንያት ለወንድሞቻችን ፍቅር ስለሌለን በጥላቻ መንፈስ ታስረናል። አልፈን ተስተርፈን እርስ በርሳችን የምንበላላው የምንተነካከሰው አለ በቃ ብሎን በቅድስና እግዚአብሔርን በምናመልክበት በዚህ በቤተ መቅደስ ውስጥም በጥላቻ በቂም እንኖር ብዙ ከዚህ በላይ ስራ የለም። ስለዚህ ዛሬ አህዮቹ አህዮች በግብር ታሰሩ እንላለን። እኔና እናንተ በዘረኝነት መንፈስ በጥላቻ መንፈስ ነው፣ ሌላውን ባለ ማክበር መንፈስ፣ በዝሙት መንፈስ፣ በተለይ ደግሞ ሌላውን በሚያቆስል በተለይ ሌላውን በሚጎዳ። ሴፍ አይደለም ወገኖች፣ የሰውን የሚጎዳው ዛሬ ሴፍ ቀላል ቢቆርጥ ሥጋን አጥንትና ሥጋን እችለይ ድረስ የሚወጋው ከልባችን ክፉ መዝገብ እየፈለቀ በክፉ አንደበታችን የሚገለጠው ስድቡ፣ ሐሜቱ፣ አልባልጣው ብዙዎቻችንን በዚህ አይነት መንፈስ ሥራ እንወርቃ መጽሐፍ ቅዱስ የሚያስተብረን ይህንን ነው። እኛም እንደ እንደታሰር ነው። ለዚህ ነው ቅዱስ ጴጥሮስ በመጀመሪያው መቶ ክፍለ ዘመን በገንዘብ መራራ ስር እስራት ውስጥ ወድቆ የእግዚአብሔርን መንግሥት በገንዘቡ ኃይል ለመቆጣጠር የወደደውን ሐናንያ ሐናንያ ሆይ በመራራ መርዝና በአመፅ እስራት ውስጥ እንዳለህ አያለዋል። ዛሬ እግዚአብሔር ሰዎች እኛን ሳይውል በምን አይነቱ የመንፈስ እስራት ውስጥ እንደሆን ነው ሚያው በመራራ መርዝና በአመፅ እስራት ውስጥ እንዳለህ እመለከተሃለሁ አለ ሐዋርያው። የመንፈስ ቅዱስ ማደሪያ የሆነ ያ ቅዱስ ሰው! ወገኖቼ፣ ክርስቲያኖ በዚህ ሆሳና ብለን በምናከብረው ታላቅ በዓል ስለ አህዮች መፈታት ታሪክ አጥንተን ምን ሰዎች ብቻ ሳንሆን እያንዳንዳችን ስራት ውስጥ ወደቅንንና እግዚአብሔር እኛም ዛሬ ከታሰርንበት የዘረኝነት መንፈስ፣ የጥላቻ መንፈስ፣ የሐሜት መንፈስ፣ የዝሙት መንፈስ፣ ፍቅርን የማጣት መንፈስ ስራቱ ስለወደቅን እግዚአብሔር ከዚህ ሥራት ይፈታል፣ ያስተምር። ያን ጊዜ በዓሉ የሰመረ ይሆናል። የደመቀ በዓል ይሆናል። መቅደሱ ያማረ ይሆናል። ዝማሪያችንም በላይ በሰማያት በመንበረ ጽባዖት በጌታ ጆሮ የሚደመጥ ይሆናል። መጽሐፍ ቅዱስ የሚያስተምረን ይህን ነው። እንደገና ከዚሁ ምንባብ የምናስተውለው ሌላው አይዮቹን ጌታ ምን አላቸው ማንም ያልተቀመጠባቸውን ያልተቀመጠባቸው አይዮች ታገኛለህ ማንም ያልተቀመጠባቸው ታገኛለህ የይህ ቃል ትርጉም ምንድነው ቢባል ማንም ያልተቀመጠባቸውን ሲል የኔና የእናንተንም ህይወት የሚዳስስ ነው ንጹሃ ባህሪ የሆነው አምላካችን እግዚአብሔር በባህሪው ንጹህ ነውና እሱ ለማደሪያነት እሱ ሽፋንነት የሚሻው ነገር በሙሉ ንጹህ ይሆናል። ስለዚህ ነው ማንም ያልተጠመጠባቸውን አይገር ታገኛለህ። ክብር ምስጋና ይገባዋል እሱ ባለቤቱ በተለየ አካል ወደ እኛ ዓለም ሲመጣ ማህጸኗን የተጠቀመባት ማህጸኗን አለም ዓለም አድርጎ በሷ ያደረባት ድንግል ማርያም በድንግልና በንጽህና ተሞችራ የነበረች እንደሆነች መጻፍ ነው። እሱ የተጠቀመባቸው እሱ ዙፋን ያደረጋቸው ክብራት፣ ክብሩን የገለጠባቸው በሙ ንጹሃን። እኛን ከታሰርንበት የሞት እስራት ነፃ ለማውጣት እሱ ስለኛ ፈንታ የኛን ሞት በተቀበለ ጊዜ አካሉ ያረፈበት አዲስ መቃብር ነው ይላል መጻፍ። አዲስ ነው። ልክ እንደዚህ አሁንም ለሶስተኛ ጊዜ ሊቀመጥባቸው የወደዳቸውን አይወት ማንም ያልተቀመጠባቸው ወገኖች፣ የክርስቲያኖች እኛ በክርስቶስ ክርስቲያን ተሰኝተን በዚህ ዓለም የምንኖር ሰዎች እግዚአብሔር ሲፈልገን በንጽህና በቅድስና እንድንገኝ ይሻል። በእኛ ልብ ውስጥ ስፍራ ያገኘ እግዚአብሔር ወይስ ሌላ? ይሄን ልብ አድርገን ልናስተውለው ይገባል። የተከፈለልን ዋጋ ተብ ይሄን ልባ ደም ተከፍሎ ነው የእግዚአብሔር ልጆች የሆን። ነው እኛ ልንቀበለው የሚገባንን መከራሱ ተቀብሎልን ነው ገንዘቡ ያደረገን። ለዚህ ነው ቅዱስ ጳውሎስ እንግዲህ እናንተ የእግዚአብሔር ልጆች በቃት ለራሳችሁ የምትኖሩት ኑሮ አበቃ። ከእንግዲህ በኋላ ብትኖሩ ብትሞቱ የጌታ ናችሁ። ቅላነሳ ለምን የተከፈለልን ዋጋ ደምስ ደመ ክርስቶስ ስለሆን ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደነዚያ ማንም እንዳልተቀመጠባቸው ለእሱ ዙፋንነት እንደተፈለጉት አህዮች አህዮች እኛም የእግዚአብሔር ማደሪያዎች ነንና ልባችንም የእሱ ዙፋን ነውና በልባችን ውስጥ ያለውን ክፉ ነገር አስወግደን ፍቅርን ይዘን እሱ እንዲስተናገድበት ራሳችንን ማዘጋጀት ያስፈልጋል። ሌላው ከመጀመሪያው ግልባ ክፍል የምናስተውለው ጌታ ሁለቱም ደቀ መዛሙር ሂዳችሁ ከፊት ለፊታችሁ ወዳሉት ቢታንያና ቤተፋጌ ወደሚባሉ መንደር ሄዳችሁ አህዮቹን ፈታችሁ አምጡልኝ አለ። ምን አለ? ፈቶ ማምጣት ምን ያስተምረን? ይሄ ቃል የሚያስተምረን ከክርስትና በፊት በብሉይ ኪዳን ዘመን ድኅነት ባልተደረገበት የሰው ልጆች ለሞት ተሽጠው በባርነት ይኖሩበት በነበረው በአምስት ሺ አምስት መቶ ክፍለ ዘመን ውስጥ የነበረው የክህነት አገልግሎት ምንም እንኳን ለጊዜው አፋዊ ሥጋዊ ንጽሕናን ቢያሰጣቸው እንጂ ሰዎች ተፈታተሩበት፣ የኃጢአት እሥራት ነፃ ማውጣት የሚችል አቅም አልነበረውም። ክህነቱ እነ አሮን ከዚያም በኋላ ሌዋውያን የአልዓዛርየ ዘር ሀረጎች በሙሉ የብሉ ኪዳኑ መቅደስ በክነት አገልግሎት ቢያገለግሉ ምረት ባልተደረገበት ዘመን የተሰጠ ክነት ስለነበረ ክነቱ ምሳሌነት እንጂ ፍጹም አነበ። አሁን ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁንና ኢየሱስ ክርስቶስ በደሙ ክርስትናን ከመሠረተ በኋላ በሐዲስ ኪዳን በኢየሱስ ክርስቶስ በተመሠረተችዋ ኦርቶዶክሳዊት ቤተ ክርስቲያን ሥልጣነ ክህነትን የተቀበሉት አባቶች ካህናት እኛ ከታሰርንበት በአይነ ሥጋ ከማይታይ ነገር ግን ወደ እግዚአብሔር መንግሥት እንዳንገባ ከሚከለክለል የኃጢአት እስራት መፍታት የሚችሉት ናቸው። አባቶች እግዚአብሔር ይመስገን፣ ይሄ ደስ ይላል። እስረኛ ሆነን ሳለ እንደገና እግዚአብሔር የምንፈታበትን የክህነትን ምስጢር በቤተ ክርስቲያን ውስጥ ስለሰጠ ለዚህ ነው በዮሐንስ ወንጌል በምዕራፍ 20 ቁጥር 21 እስከ 23 ላይ ብትመለከቱ፣ ሰላም ለእናንተ ይሁን አብ እንደላከኝ እኔም ደግሞ ላኳችሁ አላቸው። ሐዋርያት የአባቶቻችንን የሐዋርያትን አሰረ ፍኖት ተከትለው በነሱ ማዕረግና ስልጣን ዛሬ ተሽሞ የሚያገለግሉን ካህናት ምን እንደተቀበሉልኝ እንዲህም አላቸው ይንንም ብሎ ይላል እፍ አለባት። መንፈስ ቅዱስንም ተቀበሉ ከዚህም በኋላ እንዲህ አላቸው ኃጢአታቸውን ይቅር ያላችኋቸውን ሁሉ እኔ ይቅርላቸው ላቸው እግዚአብሔር ፈ እና አባላይ ንመምህር እግዚአብሔር ይቅር ይበላቸው ሲሉን እግዚአብሔር ምን ይለናል በጣም ይቅር ብሏቸዋል እግዚአብሔር ምን ይለናል ይቅር ይለናል ቀላል ምርቃት አይደለም እነዚህ በመንፈሳዊ ሀብት የበለጸጉት አባቶቻችን መስቀል ባርከው እግዚአብሔር ይቅር ይበል ከኃጢአት እስራት ይርታ ሲሉ ምን እንሆናለ ምን እንሆናለን? እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ የሚያስተምረው ይህን ነው። እናንተ ኀጢአታቸውን ይቅር ያላቸኋቸውን ሁሉ ይቅር ላቸዋል። እናንተ አላቸው። ኃጢአታቸውን የያዛችባቸው ኃጢአታቸው ተይዘባቸው እነሱ ይቅር ካላም ይቅር አለልም። መጽሐፍ ስለዚህ ፈታችሁ አምጡልኝ የሚለው ቃል እንዲሁም ሐዋርያት አህያ እንዲፈቱ አይደለም። ስልጣን የተቀበሉት ወገኑ አህያ አህያ ይፈቷል? አይደለም። እነሱ ስልጣን የተቀበሉት ማንን ከስርዓት ለመፍታት ነው? እኛን ነው። ምሳሌነቱ ለእኔና ለእናንተ ሕይወት ነው። እኛን ነው። ለሐዋርያት ሥርዓት ውስጥ ወደቁ ነው። ልንፈታ የሚገባን እኛን እንደገና ከሁለተኛው ምንባብ ክፍል የምናስተውለው የአህያዋ መፈታት እዛ ላይ ልናስተውል የሚገባ ነገር አለ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላይቱን የማመጥበት ልብሳቸውን በእነርሱ ላይ ጫሩ ይላል። በምን ላይ ጉድ ሊፈላ ነው? አሁን ልትጠየቁ ነው። በምን ላይ ነው ልብሳቸውን የጫሩ? በአህያዋ ላይ ማንም ሰው አረግ እናንተ ብትኖሩ አሁን አህያዋ ጠገብ ትኖሩ ጌታ አህያዋ ላይ ሊቀመጥ ይፈልግ ዝምትላለት ምንም ልብስ አውልቃችሁ አህያዋ ላይ ምን ታደረጋላችሁ? ይሄን መስማማት አለባችሁ። ጥያቄ ስላለ ታደረጋላችሁ፣ ታረጉ። አሁን ጌታ ሊቀመጥባት እየፈለገ እናንተ ዝምብላችሁ ብላችሁ እንዲቆረቁረው ነው ምታው? ወይስ የለበሳችሁትን ልብስ አውልቃችሁ ጌታ ሆይ አንተ የምትቀመጥባት አህያ እንዳትቆረቁርህ ብላችሁ ልብሳችሁን ትጎዘጉዛላችሁ። ልክ እንዲህ ተደረገ። ልብ አርጉና አስተው። ልብሳቸውን በእነርሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡ እጅግ የሚበዙት ልብሳቸውን በመንገድ ላይ ያነጠፉ። ምክንያቱም መቼም አህያዋ ላይ ልብስ ቢደርቡ ልብሱ ደግሞ ተቆልሎ ለመቀመጥ አይመችም እና የተቀሩት ደግሞ ምን አለው መንገድ ላይ ያነጠፉ። የቻሉት አህያዋ ላይ የተቀሩት ምን ላይ ያነጠፉ? መንገድ ላይ ልብስ የሌላቸው ልብሳቸውን ማውለቅ አልተቻላቸው። እነሱ ደግሞ ዘነባባ እየዘነጠፉ የዛፍ ዝንጣፊ እያያዙ በመንገድ ላይ መወስጎስ ጀመሩ። እንኳን ላንተ፣ ጌታ ሆይ፣ ለተቀመጥባት አህያ ክብር ይገባታል ብለው መንገዱን በልብሳቸውና በዘንባባ ወርዱ። ይሄ ምን እኛም ዛሬ ወገኖች የክርስቲያ ነው። እሱ አህያዋ ላሊቀመጥባት ሲፈልግ አህያዋን እንዳትቆረቆረው ልብሳቸውን ወድጉዘዋል። ዛሬ ጌታ የሚቀመጠው በአህያው ወገብ ላይ አይደለም። ጌታ የሚቀመጠው በእኔም በእናንተም ልብ ላይ ነው። የኔና የእናንተ ልብ እንዳህዮቹ ወገብ ነው። ጌታ ዛሬ ማደር የሚሻው በእኔና በእናንተ ልብ ውስጥ ነው። የኔና የእናንተ ልብ የልባችን ጉዝጓዝ እናነጣፍ ነው። እግዚአብሔር እንዳይቆረቆረው በእኔና በእናንተ ልብ ውስጥ መዘርጋት የሚገባው ምንጠፍ የሚገባው ልብስ ምን አይነት ልብስ ነው? አሊያስ ንብለን ጌታን ግባ ብለን በቆረቆረ ልብ ውስጥ እሱ እንዳይመቸው እንጋብዘዋል። እናንተ እንኳን የተከበረ እንግዳ ቤታችሁ ጋብዛችሁ የማይመች ወንበር ላይ አታስቀምጡት አለም የተመቸ እንዳይቆርቁ ግብዣችሁ ከንቱ እንዳይሆነባችሁ የተጋበዘው ሰው በእናንተ እንዳያዝንባችሁ የተመቸ ወንበር ትፈልጉለታላችሁ። ሰማይ ምድር የማይችል ጌታ፣ ማንም ምንም ሊቀርበው የማይቻለው አመራር መድኃኔዓለም ኢየሱስ ክርስቶስ ወደ ልባችን ዙፋን ስንጋብዘው በእኔም በእናንተም ልብ ውስጥ ጎዘጎዝ የሚገባው ምንጣፍ ምን አይነት ምንጣፍ ነው? እግዚአብሔር ልባችን ለእሱ የተመቸ እንዲሆን ይፈልጋል። ወገኖቼ ክርስቲያን፣ ለእሱ የተመቸ ምንጣፍ እንዲሆን ሐዋርያው ቅዱስ ጴጥሮስ በምራፍ በሁለተኛ መልእክት በምራፍ አንድ ከአምስት ከስምንት። ወገኖቼ ክርስቲያን፣ በየአንዳንዳችን ልብ ውስጥ ተደራረበው ለእግዚአብሔር ኮርቻ የሆኑ ዘንድ፣ ለእግዚአብሔር መቀመጫ የሆኑ ዘንድ፣ ዙፋን የሆኑ ዘንድ የተሰጡን ልብሶች አሉ። አሁን እነሱን ነው የምንጎዘጉዘው። ፍቃደኛ ናቸው። ተመልከቱ፣ የእግዚአብሔር ቃል ምን እንደሚል። ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ትጋትን ሁሉ እያሳያችሁ ይላል። ጨምሩ ጨምሩ ጨምሩ ነው ሚለ ደርቡ ማለት ነው። ትጋትን ሁሉ እያሳያችሁ በእምነታችሁ ላይ ይላል በጎነትን ጨምሩ፣ በበጎነትም እውቀትን በእውቀትም ራስን መግዛትን፣ ራስንን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ጉዝጓዞች ልባችን ውስጥ አሉ። ወገኖች ክርስቲያን፣ በዚህ መንፈስ የኔና የእናንተ ልብ ለእግዚአብሔር ዙፋንነት ተዘጋጅተዋል። አሪያስ ዛሬም ልባችን ለእግዚአብሔር የሚቆረቁር ነው። እንኳን እግዚአብሔር ሊቀመጥበት አደለም የራሳችን ወንድማችንን እንኳን ለማስጠጋት ተቸግረናል። እግዚአብሔር የተመቸ ልብ ይስጠን አለ ልብ አምላክ ክቡር ዳዊት እግዚአብሔር የሚሻው የሰው ልብ እንደሆነ የሚያውቅ መንፈስ ቅዱስ ያደረበት እግዚአብሔር ጌታ ሆይ፣ አንተን ደስ ቢያሰኝህ አንድ ሺህ የሚቃጠል መስዋዕት በመቅደስ ሰዋል ነበር፣ ግን አንተ እግዚአብሔር ሆይ በላይ በኪሩቤል ዙፋን ላይ የምትቀመጥ ጌታ ሆይ ምስጋና የማይቋረጥልህ አምላክ ሆይ አንተም ደስ የሚያሰኝ እነሆ የሚቃጠላ እንስሳል የሚጤስም ስብ አይደለም ጌታ ሆይ አንተ ደስ የምትተሰኝበት እምታከብረውና ከፍ ከፍ እምታደርገው የተዋረደውንና የተሰበረውን ልብ ነው ይላል። ያ ወገኖቼ ክርስቲያን ዛሬ አምላካችን እግዚአብሔር ሆሳና ብለን ዘምረን የምንቀበለው ጌታ፣ የድንግል ማርያም ልጅ፣ እኛን በሞቱ ያከበረን ጌታ ከእኛ የሚሻው ነገር ቢኖር የተሰበረና የተዋረደ ልብ። በዚህም ንባብ ላይ ሌላ የምናስተውለው እንደገና ልብሳቸውን በመንገድ ላይ ያነጠፉትን ሰዎች ለመጀመሪያዎቹ በኮርቻ እንደ ኮርቻ የደለደሉት ናቸው። የእነሱ ሰዎች አገልግሎት የሚያሳየን የእኛ ልብ የእግዚአብሔር ዙፋን ነውና እነሱ አህያው እንዳትቆረቁረው ልብሳቸውን እንደ ጐዘጐዙበት፣ እኛም የጌታ ዙፋን በሆነው ልባችን ላይ ቅድም ቅዱስ ጴጥሮስ የተናገራቸውን ምንጣፎች ደልድለን ጌታ ሆይ ና ወደ ልቤ ግባልበ ያኔ ሰተት ተብሎስ ምንም ሳይቆረቁረው የእኛ አምላክ ይገባል። ክብር ምስጋና ደርሱ ሌሎቹ በመንገድ ላይ ያነጠፉ ዘንባባ ዝንጣፊ የጎዘጎዙት ናቸው። እነዚህ ምሳሌነታቸው ምንድን ነው? እነዚህ እንኳን ለአንተ ጌታ ሆይ ለተቀመጥክባት ማህያ ክብር ይገባታል እንዳሉ ኦርቶዶክሳዊት ቤተ ክርስቲያንም እንኳን ለአምላካችን ለእግዚአብሔር ቀርቶ እሱ አዞ ሥራ ለሚሰራባቸው ለቅዱሳን ክብር ይገባል ብላ ምሳሌን ታከብራለች። ጻድቃን ሰማዕታትን ታከብራለች አበው ካህናትም ታከብራለች። እንደገና ክርስቲያኖች የእግዚአብሔር ማደሪያዎች ናቸውና እርስ በርሳቸው ክርስቲያኖች ይከባበራሉ። የዛሬውን አድርገውና እንደሚካሰሱ ሳይሆን ክርስቲያን እርስ በርሱ የሚከባበር አንዱ ሲወድቅ ሌላው የሚያነሳ እንጂ ጥሎ ማለፍ አለበት። ክርስትና አንዱን ጥለን ረጠን እሱም አልፈን ሌላ ወንበር ላይ የምንቀመጥበት ሕይወት አይደለም። ስለዚህ ከነዚያ ሰዎች የምንማረው መከባበር እንከባበር። ሌላው ዓለም የሚያውቃት ሀገራችን ኢትዮጵያ ዛሬ ተራሮቿ ቤተ መቅደስ ይሆኑላት፣ ምድሯ የእግዚአብሔር መገለጫ ይሆንላት። ሀገራችን ኢትዮጵያ የዛች ምድር ልጆች ነን። ክርስትናን በቃል ብቻ ሳይሆን በሕይወታቸው ለመሰከሩት ለቅዱሳን አባቶቻችን ልጆች ነን። ተራራውን እየቀደሉ ቤተ መቅደስ ላደረጉት አባቶቻችን ልጆች ነን። ጸሎታቸው ሕማምን የሚፈውስ ጥላቸው በሽተኞችን የሚያድን ጸበላቸው ድውያንን የሚፈውስ ታላላቅ ተአምራትን ማድረግ ለሚቻላቸው ለኢትዮጵያውያን ቅዱሳን ልጆች ነን። ከእነዚያ አባቶች አብራክ የተገኘን የዘርፍ ትፍካፊ በእኛ ላይ ወርዷል። ግን የለን ዛሬ የለን። ዛሬ ፍቅር በመካከላችን ቀዝቅዟል። እንዋለን እንጨባበጥ፣ እንያ አንዱ ሌላውን በጥላቻ የሚመለከትበት መራራው ስር ይውለድ። ወገኖች፣ እግዚአብሔር የሚከብርበት ስራ ይሰራል። አላ ሰው ጥላ ጤዛ ነኝ፣ ደመና ነኝ። ስለዚህ በዓሉን አክብረን በስሜት ብለን ዘምረን ሜት ብቻ ሳይሆን እግዚአብሔር ደስ የሚሰኝበት ሕይወት ማዘጋጀት ያስፈልጋል። ጊዜው እየቀረበ ጊዜው እየራቃይ፣ ስለዚህ ይህንንም ልናስተውል ይገባናል። በመጨረሻ የትምህርት የማጠቃላያ የማድረገው ኢየሩሳሌምና የጌታ ለቅሶ የሚለቀሰው ለማን ነው? ግን አይደለም ማለት እዚህ ጋር ችግር አለ መሰለኝ። አቡነ መረማይ አሁን ላለውን መሰለኝ የሚለቀሰው እድሩም የሚተቋቋሙ ላለው የሚለቀሰው ለማን ነው? በለማን ለማን ነው? ለሞተ ሰው በሞት ለተለየ ሰው ነው የሚለቀሰው። ሌላው የሚያስለቅሰው ደግሞ ድህነት፣ ድን ማጣት፣ መቸገር ተነደው አንዳንድ አንዳንዴ ደግሞ ጥጋብ ያስለቅሳል። አይደል? እህ? ተሰጥቶኝ ያረክሰኝ ችግር ነው እንዴ? ስለዚህ መጽሐፍ ቅዱስ ላይ የምናየው ኢየሩሳሌምንና እንግታለን። ትምርት ማጠቃለያ ይሄንን በሉቃስ ወንጌል ምዕራፍ 19 ላይ ነው የምታገኙት። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም አለ። እኛ አሁን ዛሬ ስለ ኢየሩሳሌም ከተማ ችግርና ስለ ጌታ ለቅሶ ብቻ ሰምተን ድንሄድ ሳይሆን ሕይወታችንም ከዚያች ከተማ የጌታን ልቅሶ ከኛ ሕይወት ጋር በማዛመድ ተመረንበት ልናል። ሲቀርብም ከተማይቱን አይቶ አለቀሰላ፣ እንዲህም አለ፣ ለሰላምሽ የሚሆነውን አንቺስ እንኳ ብታውቂው፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና፣ ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል፣ አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተው የመጐብኘትሽን ዘመን አላወቅሽምና። ከዚህ ሶስት ነጥቦችን እንመለከታለን። አንድ ጌታ ለኢየሩሳሌም ያለቀሰበት ምክንያት ምክንያት ነበረው። የጌታ እንባ የፈሰሰበት ምክንያት ነበረው። ጌታ ኢየሩሳሌም ብር ላይ ቆሞ ያለቀሰበት ያ የሚቀደስበት ስሙ የሚከብርበት የኢየሩሳሌም የአምልኮ ማዕከል የሆነው የሰሎሞን ቤተ መቅደስ የቅድስና ሥራ ሊሰራበት ሲገባ እነሆ ሰዎች የግል ጥቅማቸውን የሚያራምዱበት የነጋዴዎች መናኸሪያ ሆኖ ጌታ ተመለክተ። ቤተ መቅደሱ ከቤተ መቅደስነት አልፎ ወደ ሱቅነት ተሸጋግሯል፣ ወደ ንግድ ቤት ተለውጧል። ስለዚህ ያ የቅድስናውን ስፍራ የሰው ልጆች በግል ጥቅማቸው መንፈስ ታውረው የእግዚአብሔርን ቃል ተላልፈው ስሙ የሚጠራበት፣ ክብሩ የሚነገርበትን አደባባይ እነሱ ሱቅ ስላደረጉት ጌታ በዚህ ምክንያት አልቅ ክርስቲያን ዛሬ እኔና እናንተ የተሰበሰብንበት ቤተ መቅደስ ነው። ይህ የእግዚአብሔር ስም የሚጠራበት ቅዱስ ታቦቱ፣ ጥላቱ ያለበት ቦታ ነው። ቅዱስ ሥጋው ክቡር ደግሞ የሚፈተትበት እኛም ደግሞ ሳናቋርጥ እግዚአብሔርን የምንጸልይ የምናነጋግርበት የጸሎት ስፍራ። ከዚህ መንፈሳዊ ዓላማ ውጪ በዚህ ቅዱስ ስፍራ ምንም ነገር አይደለም፣ ጻፍ ቅዱስ ቢለው ምንም ነገር አይደለም ሊደረግ። ይሄ የለቅሶ ቦታ ነው። ይሄ የጸሎት ቦታ ነው። ሰዎች ስለተደረጋላቸው መልካም ነገር በደስታ እግዚአብሔርን የሚያመልኩበት ቅዱስ ስፍራ ነው። እንደዚሁ ደግሞ ቀን የጎደለባቸው የእግዚአብሔርን ምሕረት ደግሞ በጸሎትና በልባ የሚጠይቁ ሰዎች ደጅ የሚጠኑበት አደባባይ ነው። ዛሬ ግን የእግዚአብሔር መቅደስ የንግድ ቤት ሆኗል። ሰዎች በግል ጥቅም መንፈስ ታውረው የእግዚአብሔርን ሐሳብ ወደ ጎን ትተው የራሳቸውን ዓላማ የሚያረምበት አደባባይ ልክ እንደ መጀመሪያው ሁሉ ዛሬ ማለት ነው። ስለዚህ መደሳችንን የምናከብረው እኛ ትን የምናከብረው እኛ ብቻ ሳንሆን የምንከብረው እኛ ነው። ግን በማክበብ መጽሐፍ ቅዱስ የሚነገር ያን ነው። ጌታ ይባረክላችሁ። ምክንያቱም መቅደሱ ፈርስ። ዋናው ትልቁ ግን መንፈሳዊ መልእክቱ በክርስቶስ ደም የእግዚአብሔር መቅደሶች የሆነው እኛ የኔና የእናንተ ሕይወት የእግዚአብሔር ክብር መገለጫ ነው። ሕይወታችን እሱ ሊከብርበትና ከፍ ብሎ ሊታይበት በክርስቶስ የተሠራ መቅደስ ነው። ይሄ የኔና የእናንተ ሕይወትስ የስቶቻችን ንግድ ቤት ነው? መቼም ጠላታችን ዲያብሎስ የማያደርገው ነገር ስለዚህ መቅደስ የሆነውን ቤታችን ነው። ሁለተኛው ጌታ ላይ ኢየሩሳሌም ያለቀሰበት ምክንያት በዚያች የሰላም መልእክት ይዞላት የቀረበላት ከተማ ውስጥ የነበሩ የሃይማኖት መሪዎች፣ በጊዜ የነበሩ የሃይማኖት ሊቃውንቶች እንደተማሩት ትምህርት እንዳጠኑት ጥናት ሳይሆን ከሚናገሩት ቃሉ ውጪ ልባቸው በቅናትና በትልቆል ተሞልቶ በአርያ ክህነት ብቻ እንጂ ሕይወት ያልነበራቸው እነዚያ ሊቃነ ካህናቱ ጌታን ለመግደል የሚመካከሩበት ወቅት ኢየሩሳሌም ስትታይ በውስጧ የነበሩት የሃይማኖት መሪዎች አደራውን የተቀበሉ ስልጣኑን የጨበጡ መንፈሳዊ አባቶች በተሾሙለት ስልጣን ታምነው ያልተገኙበት ጊዜ ነበር። የተሰጣቸውን መንፈሳዊ ኃላፊነት ዘንግተው በተቀበሉት መንፈሳዊ ሥልጣን ድሆችን የሚበድሉ የሚያሳዝኑ የሚያስለቅሱ አልፎ ተርፎ ትንቢት የተነገረለት ሱባ የተቆጠረለት የድንግል ማርያም ልጅ እግዚአብሔር ኢየሱስ ክርስቶስን ለሞት አሳልፎ ለመስጠት የሚመካከሩበት ወቅት ዛሬ ዛሬስ መቅደሱን እናገለግላለን ብለን በመቅደስ ውስጥ ያለን ካህናት ምን አይነት ሕይወት ነው ያለን ከመለበስኩት ልብስ በስተጀርባ ምን አይነት ሕይወት አለኝ? እንደ ልብሱ የሚያምር ሕይወት ያለን ስንቶቻችን ነን? በተለይ ወገኖቼ ክርስቲያኖች ለኦርቶዶክሳዊት ቤተክርስቲያን፣ ማህለቋ መሰረቷ የተገናኘው የተቋጠረው ከክህነት አገልግሎቷ ጋር ነው። ዛሬ ግን በክህነት ቤተክርስቲያንቱን የሚያገለግሉትና እንዲሁ ደግሞ በምእመናንነታቸው የሚገለገሉት ምእመና ኮድና ጀርባ እየሆኑ ነው። እግዚአብሔር የተመሰገነው ይሄን ቦታ ከማከብርበት ከማደንቁበት አንዱ ለመንፈሳዊ ሕይወት መባረክ ትልቅ አስተዋጽኦ ያለው ቦታ መሆኑን እንድመሰክር ከሚያደርግ ነገር አንዱ እንድነው እዚህ ያሉት አባቶች እግዚአብሔር ይጠብቅ። መቼም ዞር ብሎ ያላየ ሰው ብዙ ሊጥ እግዚአብሔር ይመስል በጣም መንፈሳዊ አባቶች ስለሰጡ ተግባብትን ህይወታችን ለማሳደግ የምንችልባቸውን አባቶች እግዚአብሔር ስለሰጡ፣ ይሄ ደስ የሚያሰኘው። በሌላ አንጻር ግን እንዲሁ ደግሞ የተሾምነትን ዓላማ ዘግተን ተቀጥ ብለን የግድ ስሜታችን የምንከተልም ደግሞ አለ። ስለዚህ ወገኖች፣ ክርስቲያኖች ይሄ አንዱ መልእክት ነው። ከዚያ እይታ ካለቀሰበት ምክንያት ዛሬ መቼም ለአባቶቻችን ፍቅርና ሰላም ይስጥ። በመከፋፈል ላይ ያለችው አንድ ቤተክርስቲያን እግዚአብሔር አንድ በአንድ ሲኖዶስ በአንድ አመራር ስትመራ የነበረች ቤተክርስቲያን አሁን ሶስት፣ አራት፣ አምስት ልክ እንደዚህ እንደ አውሬው መንፈስ እዚህ በራእይ ዮሐንስ አንድ አካል ሰባት ቀንዶች አሉት አውሬያ ስንት ራስ ነው ያሉት? ሰባት። ሦስት ነው የጎደለን አሁን አውሬው ልንመስል ወደ አራት ተጠግተናል። አዲስ አበባ ሲኖዶስ፣ አሜሪካ ሲኖዶስ እንደገና ደግሞ የለም፣ እኛ ሲኖዶስ የሚል ነገር አንቀበልም፣ ግን አባታችንን ችግሩን እንቃወማለን የሚል ሌላው ሌላው ደግሞ ፈጽሞ ያኛውም ያኛውም አይገዛኝ ሚላል እሷ አራተኛው። ስለዚህ ሦስት ነው የቀረንና ያኔ እንግዲህ ይለያሉ። እግዚአብሔር ከዚህ ጠብቀን። የመጨረሻ መልእክቴን አጠቃልላለሁ። ሌላው በዚያች ከተማ ጌታ ስለነሱ ሕማምና መከራን ለመቀበል ሲሄድ ኢየሩሳሌም ዝግጅቷ ምስማር መሳል እንጨት መጥረብ ነበር። ለምን